በሜቴክ የቀድሞ ዋና ዲሬክተር ጠበቆችና በመርማሪ ፖሊስ መካከል በተነሳው ክርክር ብይን ለመስጠት ፍርድ ቤት ለነገ ቀጠሮ ሰጠ። መርማሪ ፖሊስ ዳይሬክተሩ የተጠረጠሩባቸውን ሕገወጥ ግዢዎች ለይቶ ለፍርድ ቤት በጽሑፍ ማቅረቡ ታውቋል። ለዝርዝሩ መለስካቸው አመሃ። ሜጀር ጄኔራል ክንፈ ዳኘው እና አቶ ኢሳያስ ዳኘው ዛሬ የቀረቡት ፍርድ ቤቱ የጠበቆቻቸውን ክርክር ሰምቶ ብይን ለመስጠት ነበረ። የተጠርጣሪዎቹ ጠበቆች ዛሬ ባቀረቡት ክርክር መርማሪ ፖሊስ በየቀጠሮው ቀን ተጨማሪ የጥርጣሬ ማስረጃ አለኝ እያለ ተጨማሪ የምርመራ ጊዜ መጠየቁ ትክክለኛ አሰራር አይደለም ብለዋል። ከዚህ በተረፈም አዳዲስ መረጃዎች በየጊዜው ለፍርድ ቤቱ በቀረቡ ቁጥር የክርክሩን አካሄድም ለመጨበጥ እንደተቸገሩ ገልጸዋል። ወንድማቸው አቶ ኢሳያስንም በተመለከተ ከወንድምነታቸው ውጪ በመስሪያ ቤትም ሆነ በስራ ከሜቴክ ዋና ዲሬክተር ጋር የሚያገናኛቸው ነገር አንድም የለም ብለዋል። አቶ ኢሳያስ በመስሪያ ቤታቸው በኃላፊነት ያከናወኗቸው ሥራዎችም አሰራሩን ለማሻሻል ያደረጉት እንጂ በመገናኛ ብዙኃን እየተጋነነ እንደመነገሩ አይደለም ብለዋል። ስለሆነም ተጨማሪ የምርመራ ጊዜ ለፖሊስ ሊሰጠው አይገባም ሲሉ ተከራክረዋል። ፖሊስ በበኩሉ በምርመራ ስራው አዳዲስ መረጃዎችና ማስረጃዎች እያገኘ ሲሄድ ምርመራውን በበለጠ ስፋትና ጥልቀት መቀጠሉ በሕግ የተፈቀደለት ሥራ ነው ሲል ተከራክሯል። ስለሆነም የተጠርጣሪ ጠበቆች ያቀረቡት ክርክር ሕግን መሰረት ያደረገ አይደለም በማለት ተጨማሪ የ14 ቀን የምርመራ ጊዜ እንዲፈቀድለት በጠበቆች የቀረበውንም የዋስትና መብት ጥያቄ ፍርድ ቤቱ ውድቅ እንዲያደርገው አቤት ብሏል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ ብይኑን ለነገ ለመስጠት ቀጠሮ ቆርጧል። የሜቴክ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው የተጠረጠሩባቸውን ሕገወጥ ግዢዎች ፖሊስ ለፍርድ ቤት በጽሑፍ ማቅረቡም ታውቋል። ፖሊስ እንዳቀረበው ዝርዝር ከሆነ ከተረፈ ምርቶች የናፍጣ ነዳጅ ማምረቻ ፋብሪካ ግዢ እስከ ታላቁ ሕዳሴ ግድብ የጫካ ምንጣሮ ሥራ በተደረጉ የግዢ ስምምነቶች መንግሥት በብዙ ቢሊዮኖች የሚቆጠር ብር አጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቮይስ አፍ አሜሪካ